ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻሉ። ደግለከጀሉ ፍቅር የሚፈልቅበት የነካኩት እንዲሁ ክፉ ዛር ያለበት እምየ ባል አገር የጥጋቡ ጌታ ማሩ ባል አገሩ በሺዎች የሚቆጠሩ የበይነ መረብ ላይ አሳሾች የሚመለከቱት ተከታታይ የኮሜዲ ትርዒት ነው። ትርዒቱ ማሮ የተሰኘን ባል አገር ይከተላል። ማሩ ከከተማ ሊጎበኘው በመጣ ወጣት አማካኝነት ጥያቄዎች ይቀርብለታል። ለጥያቄዎቹ የሚሰጣቸው መልሶች ለተመልካቾች የሳቅም የቁም ነገርም ምንጭ ናቸው። ለዚያም ይመስላል በሚሊዮኖች የሚቆጠሩ ተመልካቾችን መንፈቅ ባልሞላ ጊዜ ማግኘቱ እኔም እንደ ከተማ ሆናለሁ ብሎ አሁን ይህን ጫት ይበላ ቶንቧሃ ቴያጤስ ያጤስ ያጤስ ሆንቧሃ ኋላ ኋላ እንዲሁም እየነሆለለ መጣ እየነፈጨለ መጣ። ምን እያለ ነፈጨለ? ምን ማለት ነው ነሆለለ? ነፈጨለ፣ ጅል ሆነ። ማሮ ባላገሩ የተሰኘውን ገጸ ባህሪ ተላብሶ የሚጫወተው ስንታየው መሐመድ ነው። ስንታየው የምሽቱ እንግዳችን ሲሆን ስለ ትርኢቱ አጀማመር አስቀድሞ ይነግረናል። በየጣልቃ ውጡ ሙዚቃዎችንም እንገባበዛለን። ሰናይ ምሽት። ፕሮግራም ስንጀምር ያው አብዛኞቻችን የዘር ግንዳችን ገጠር ነው፣ ሁላችንም እንደምናውቀው። በተለይ ደግሞ በገጠሩ ማህበረሰብ ውስጥ ያሉ ወግና ባህሎች አሉ። እነዚህም ወግና ባህሎች ማህበረሰቡ በተለያዩ ይሄ የግሎባላይዜሽን ውጤት ትንሽ ወደኋላ ያሉትን ነገሮች እንድንረሳቸው አድርጎናል ብያምናለሁ እና እሱም አትሊስት ከዚህ በፊት የነበረውን ነገር አሁንም በገጠሩ ማህበረሰብ ውስጥ ያሉ ባህላዊ እውነቶችን ማውጣት በጣም አስፈላጊ እንደሆነ በማመን ነው ወደ ማሩ የገባ ነው። እና ከዚህ በፊት ደሴ ላይ በጣም ብዙ ማህበራትና ክበባት ነበሩ። እዛ ውስጥ የምንሳተፍ ልጆች ነን። እንግዲህ ከዛ ውስጥ ነው የወጣሁት፣ እና በዛ ምክንያት ነው ወደ ማሩ ባላገሩ የወሰድ ነው። ሬዲዮ ላይም ከዚህ በፊት ፋና ውስጥ ነው ምሰራው እና እዛ ላይ ለአንድ ሁለት ዓመት ያህል በሬዲዮ ፕሮግራሙ ስናቀርበው ቆይተናል እና ማህበረሰቡ በጣም ተቀባይነት ስለነበረው ለምን ወደ ሙቪ አንቀይረውም በሚል ነው እንግዲህ ጀምረ ነው እንዳልከው በሶስት ወር ጊዜ ውስጥ ከሶስት ሚሊዮን በላይ ቪዋ ቶታል ቻናሉንና በደንብ ተቀባይነትን ያገኘ ስራ ነው ብለን ነው የምናስበው። ባላገሩ ማሩ የተለያዩ ማህበራዊ ጉዳዮችን ያነሳል ይጥላል። ትኩረት የሚያደርግባቸው ልዩ ጉዳዮች አሉ ወይ ወይንስ ሰሞነኛው ባመጣቸው ጉዳዮች ላይ ነው ሀሳቡን መስጠት የሚቀነው? አው ስንነሳ፣ መሰረታችን እነዚህ ማህበራዊ ኢሹዎችን ማንሳት ነው። ማህበራዊ ጉዳዮችን ከዚህ ከፖለቲካ እና ከኢኮኖሚያዊ ጉዳዮች ወጣ ብለን ማህበረሰቡ ውስጥ በእውነት የሚሰሩ ነገሮችን ባህላዊ እውነቶችን ማህበራዊ ግንኙነት ላይ መሰረት ያደረጉ እንቅስቃሴዎችን ለማንሳትም ነው አስበን ወደዛ ውስጥ የገባ ነው። እግረ መንገዳችንን እንግዲህ ወቅታዊ ጉዳዮች ያጋጥማሉ። ፖለቲካ ነፃ የሆኑ ማህበራዊ ገጠመኞችን እናነሳበታለን፣ ክሪቲሳይዘ እናደረግበታለን። በማህበረሰቡ ዘንድ ያሉ መስተጋብሮችን ደግሞ አሁንም ድረስ ያሉ፣ ከዚህ ቀደም የነበሩ ባህላዊ እሴቶችንም እንደዚሁ እያወጣን ለናፈቃቸው ሰዎች እናስተዋውቅበታለን። እናውቃለን። እና ብዙ የምናጠነጥነው እንግዲህ ማህበራዊ የሆኑ ሰው ጉዳዮችን እግረ መንገዳችንን ደግሞ ወቅታዊ ነገሮችንም አብረን እንጨምርበታለን። የመጀመሪያውን ክፍል ስራ የተመለከቱ ሰዎች እውነተኛ ባላገር የምትመስላችሁ ይመስለኛል። ትወናውን አሳማኝ ለማድረግ ስለሄድክበት የዝግጅት ምዕራፍ ጥቂት እስቲናውራ። እንዴት የባላገሩን ዘዬ ለመማር ቻልክ? የትወና ዝግጅት ውስጥ ምን ይመስል ነበር? አረፍ ጥያቄ እኛ እንግዲህ ያው ደሴ ውስጥ ነው የምንኖረው። ደሴ አካባቢው እንደዚህ የወሎ ዘይ የሚገርበት አካባቢ ነው። ማህበረሰቡ ለስራም፣ ለገበያ፣ ለተለያዩ ጉዳዮች ወደ ደሴ ይመጣል እና የእነሱን አኗኗር ብዙ ሩቅ አይደለም ለኛ። በሁለተኛ ደረጃ እኔ ለረጅም ጊዜ ገጠር ውስጥ በየቀበሌው ስራዎችን ይሰራ ነበርና ማህበረሰቡን አኗኗር በደንብ አውቀዋለሁ። እንጠኩ የቲያትምሩ ቀዳሁም ግን ስልጠናዎችን መውስድ ነበረ። ቀደም ባለው ጊዜ በተለይ እንደ ኢትዮጵያ አቆጣጠር በአስራ ዘጠኝ ሰማኒያዎቹ መጨረሻ ዘጠናዎቹ መጀመሪያ አካባቢ ብዙ ማህበራትና ክበባት የከተማ ውስጥ በብዛት ነበሩ እና እዛ ውስጥ የሚሳተፍ ስለነበረ የክረምት ኮርስ የሚባል አለ ነብሱን የማረው ና እነጋሻ ባ ተመክሪያን ጨምሮ አዲስ አበባ በጣም በርካታ የቲያትር ባለሙያዎች እዚህ እየመጡ ስልጠና ይሰጡን ነበር እና እዛ ስልጠና ውስጥ ከለማምደ የሚያደግ ነው። ብዙ ስራዎችን ስንሰራም ነበር። አብዛኛው ማህበረሰብ እንግዲህ ሁላችንም እንደምንለው ከሰማኒያ ከመቶ በላይ ገጠር ውስጥ ነው የሚኖረው ብለን የምናስበው በዚህ በወሎ አካባቢ ደግሞ በጣም ብዙ የህብረተሰብ ክፍል ብዙ ተዝቆ የሚያልቁ ባህሎችን የሚያንቀሳቅስ ህብረተሰብ ያለበት አካባቢ ስለሆነ እንደው፣ ይሄንን ነገር ለሌሎች ማስተዋወቅ ይገባናል የሚል ስሜት ውስጥ ነበረ ከድሮ ከመጀመሪያው ጀምሮ እና እዛም ገጠር ላይ ስሰራ አንዳንድ ነገሮችን እመለከት ነበረ። እና በተለይ ትምህርቴም ደግሞ ወደዛው ጠጋ እንዲል፣ በተለይ ሁለተኛ ደግሞ ስሰራ እነዚህ ባህላዊ ጉዳዮች ላይ ነበረ የሰራሁት ሪሰርች እና እነሱ እነሱን በማየት አጋጣሚ በደንብ ሪያሊቲ ሾውን ቢሆን እውነተኛውን የማህበረሰቡን የአርሶ አደሩን ወግና ባህል በደንብ ማየት አለብን በሚል ብዙ ትሬኒንግ አድርጌበታለሁ። ከዚያ በተጨማሪ እንግዲህ መካከላችን በነገር ላይ ቲያትር የተማረም የለም። ኖርማሊ፣ ካሜራማኖች ሁለት ልጆች አሉ፣ ከዛ እኔ ነኝ ያለሁትና ብቻዬን ነው የምንለማመደው፣ ብቻዬን ነው የምሰራው። አጋጣሚ ሆኖ ደግሞ ጥሩ ሰርችዋለሁ ይመስለኛል። ስቲል እንርዳው የሚሉ ኮሜንቶች አያለሁ ዩቲዩብ ላይ እና ለምን አንደግፈውም በሬ ለምን አንገዛለትም ሁሉ የሚሉ ሰዎች አሉ። ይሄ ማለት እንግዲህ ጥሩ ሰርችዋለሁ ብዬ አስባለሁ። አጋጣሚ ማን ነው አንተየ? ይመራ ዴም ይመራ። አሁን ጠጅ ወዳል ጠጁ አሁን ጠጅ ጠጥተን ትንህል እንዲሁ ጠጁ እንትን ፍቅሩ እቤት ድረስ ይዞት ሄደ። ራሱ ቤትራሱ ቤት ታይዞ ይሄድና እንዲሁ ልጅ አለው ጥቂት ጥቂት ጥቂት ጥቂት እንትን ይለዋል ይጎነጭዋል ይጎነጫዋል ለልጁ ያጠጣዋል ያጠጣዋል። ልጁ እየለመደ መጥቶ አሁን በኋላ አሁን አሁን ለታ እሱ ቤት ደን እንዲሁ ዱአ ነበረ የጤነኛ ወዳጃ ገብተን እንዲሁ እያደረግ ልጁ አቦ ማሩ ካሜራ ይዞ ሰፈሩን ለሚጎበኘው ጋዜጠኛ ልንለው እንችላለን። ሀሳቡን ሲያጋራ እንሰማለን። የሚናገራቸው ነገሮች ቀድሞ የተጻፉ ናቸው ወይንስ ድንገት የትወና ወይንም ኢምፕሮቫይዜሽን በሚባለው መሰረት የተፈጠሩ ናቸው? አብዛኞቹ የተጻፉ ናቸው፣ ነገር ግን የሚገደብ አይደለም። የተወሰኑ ሀሳቦች ይጻፋሉ። መጀመሪያ ሀሳቡ ዲዛይን ይደረጋል። ምን ምን ሀሳብ እንደሚነሳ በዛ ሀሳብ ዙሪያ በአገሩ የሚነገሩ ቀልዶች አሉ። ፈን የሚፈጥሩ ነገሮች አሉ፣ ሀሳቦች አሉ። ከዛ ካነሳነው ርዕሰ ጉዳይ ጋር ግንኙነት ያላቸውን ነገሮች እናነሳለን። እነሱ በደንብ ተጽፈው የተዘጋጁ ናቸው። ግን ሊገደብ ስላልሆነ የሚጠይቀው ጋዜጠኛ በሚጠይቀው ጊዜ አንዳንድ ነገሮችን ይፈጥራል። ለምሳሌ አንዳንድ ቃላቶችን ብነግርህ፣ ማህበረሰቡ ውስጥ አንዳንዶቹ የሌሉ የሚመስሉ ቃላቶች አሉ። ለምሳሌ መጀመሪያው ላይ ወይ ሁለተኛው ይመስለኛል ኢፒሶድ ላይ ሽምሽሚት ጭምጭሚት ምናምን ይላል። አሁን እነዚህ እዚህ ወሎ አካባቢ ሳይሆን ወደ ጎጃም አካባቢ የሚነገሩ ቋንቋዎች ናቸው እና አንዳንዴ ከጻፍነውም ውጭ የምንጨማምራቸው በደንብ የሚመለከተውን ሰው የበለጠ ሊስቡ የሚችሉ ነገሮችን እንጨምራለን። በዋናነት ግን ሀሳቦቹ ተጽፈው ነው በስክሪፕት መልክ ተጠንተው ወደ የቀረጻ የምንገባው ማለት ነው። አድማጮቻችን፣ ከወጣቱ ከያኔ ስንታየው መሐመድ ማሩ ባላገሩ ጋር የጀመርነው ቆይታ ከደቂቃዎች በኋላ ይቀጥላል። አድማጮቻችን በድጋሚ እንኳን ደህና መጣችሁ። የዛሬ እንግዳችን ወጣቱ ከያኒ ስንታየው መሐመድ ማሩ ባላገሩ ነው። እኛ ዘንድ አየመጡ እንዴ ሽንኩርት ቲላጡ ቲበጠረቁ ይውላሉ። አሁን እንትን ቢያገኛቸው ዋናው እንግሊዝ ዋናው ፈረንጁ ቢያገኛቸው ፈረንጁ እንግሊዙ ቢያገኛቸው አይነ ፍጥጥ ጥርስ ግጥጥ ነበር። እኛ ዘንድ ይመጡና ግን እንዲሁ እዛ ላይ ነታቸውን እኛ እዛ ላይንን አይነት እኛ እንትንን ተስተምረናል እያሉ እንዲሁ ሲያበጣብጡን ይውላሉ ይውላሉ። ማሮ ባላገሩ አሁን ሀያኛ ክፍል ላይ ደርሰዋል። ይህ ቃለ ምልልስ በሚደረግበት ሰዓት ሀያኛው ክፍል ብቻ 65ሺ ሰዎች ተመልክተውታል። የጠበቀውን ምላሽ እያገኘ ይመስለኛል። ለመሆኑ ምን አይነት ለየት ያሉ አስተያየቶች ይደርሱሃል? የመጀመሪያውን ኤፒሶድ አይተው ከሆነ ሚስት እንደሌለው ይናገራል እና አብዛኞቹ ሴቶች ማግባት የሚፈልጉ ጥያቄዎች፣ የጋብቻ ጥያቄዎች ይመጣሉ፣ የፍቅር ጥያቄዎች ይመጣሉ። ከዛ ውጭ ግን አንዳንዶቹ በተለይ ደግሞ የ አርሶ አደር ይህን ያህል ለነገሮች አዲስ አይደለም የሚሉ ሀሳቦች አሉ። ነገር ግን ገጠር በጣም ሪሞት የሆነው ኤሪያ ውስጥ ስትገባ ከዚህም የባሰ ነገር ያጋጥመሃል፣ እና እንዳልኩህ በሪሰርች አጋጣሚ ብዙ የገጠር አካባቢዎችን አሰስ ለማድረግ ሞክር ያለው እና ከዚህም የበለጠ ምንም አይነት የቴክኖሎጂ የሌለባቸው ኢቭን ሬዲዮ መስማት እንኳን የማይችሉ አካባቢዎች አሉ እና አንዳንድ የሚደናገራቸው ነገሮች እዚህ ከተማ እየዋሉ የሚመለሱ ባለሀገሮችን የሚስሉ ሰዎች እንዲህ ያህል ይደናገራል ብለው አስተያየት እና ኮሜንት ያደርጋሉ። እነዚህ ብዙ ችግር የላቸውም። በደንብ ማህበረሰቡን ካለማወቅ የሚሰጡ አስተያየቶች ስለሆኑ ብዙ ችግር የለውም። ከዛ ውጭ አንዳንድ አንዳንድ በጣም በሙያ ሲሉ በኢትዮጵያ ደረጃ በተለይ ቲያትር ላይ ሥነ ጽሑፍ ላይ ያሉ ሰዎች የሚሰጡኝ በሳል በሳል የሆኑ አስተያየቶች አሉ። እነዛም እንደ ግብአት እየተጠቀምን አሁን ይዘናቸው እየቀጠል ነው ያለ ነው እና ይሄ ያህል ወጣ ያሉ ሀሳቦች አልተነሱም። አብዛኞቹ ድጋፍ ናቸው፣ ፈን የሚፈጥሩ ናቸው፣ በጣም ደስ የሚል ነው የሚሉ ናቸው። እንደውም አንዳንዶቹ ረስተ ነው የነበረውም የባላገር ሀገር የገጠር አኗኗር እያሳየህን ስለሆነ ምስጋና እናቀርባለን የሚሉ በፖዘቲቭ መንገድ ልናያቸው የምንችላቸው ነገሮች ናቸው በብዛት እየመጡ ያሉት። እኔ ከተመለከትኳቸው መካከል የሚያስቁ ጉዳዮች የተነሱበት አለ፣ የሚያሳዝንም አለ። ለምሳሌ ማሩ የሚኖርበት አካባቢ በአንበጣ ከመወረሩ ጋር ተገናኝቶ የሚናገራቸው ነገሮችም አሳዘኝ ናቸው። አንተ ስትተውነው አንተ ስትሰራው እጅግ ስሜትህን ነክቶ የሰራሃባቸው ክፍሎች የትኞቹ ናቸው? ሁሉን መጥቀስ ሊከብድ ይችላል፣ የተወሰኑትን ብታነሳልኝ። አዎ፣ የመጀመሪያው በተለይ ከዚህ ከአንበጣ መንጋ መገር ጋር ተያይዞ ስሜቱ በጣም ከባድ ነበር። እንደ አጋጣሚ በደሴ አካባቢ ነበረ አንበጣ መንገድ የተከሰተው ወረባቦና ባቲ የሚባሉ ወረዳዎች ላይ ነበር እና እዛም ሄደን የአርሶ አደሩ ስሜት ተጋርተናል። ቀድመን አይተነዋል። አብዛኞቹ የሚያለቅሱ ነበሩ። አብዛኞቹ ምንም ተስፋ እንደሌላቸው የሚያመለክቱ ሀዘናቸው ልባቸውን ፈንቅሎ እስከሚወጣ ድረስ የደረሰ ወረራ ነበር። እውነት ለመናገር እንደውም በርካታ የመንግስት አካላት እና መንግስታዊ ያልሆኑ ተቋማት እዚህ ወሎ ዩኒቨርሲቲ የሚባል አለ፣ ዩኒቨርሲቲ አለ፣ ከእነሱ ጋር ሆኖ አደጋው በቀልበስ ባይቻል በጣም ብዙ አርሶአደሮች ጉዳት ይደርስባቸው ነበረ። ሁለተኛ የአርሶአደሩ መጎዳት በቀጥታ የከተማውም ጉዳት ነው የከተመኛውም ጉዳት ነው እና እሱ ካላመረተ እሱ ወደ ገበያ ካላወጣ እኛ እዚህ ቁጭ ብለን እንጀራ እያማረጥን የምንመገበውበት እድል አይኖርም እና ይሄ በራሱ ሌላ ስሜት የሚፈጥር ነው እና እያንዳንዳችንን የሚጎዳ ስለሆነ ያ ስሜት ትንሽ ከባድ ነበረ። የራሱ የአርሶ አደር ስሜትም አብሮ ስለነበረ እኔ ማይቻቸው ስለነበረ በዛ መንገድ የሰራ ነው ኢፒሶድ ነው። ብዙ ተመልካችም ነበረው፣ ብዙ ፊድባክም ነበረው። እንደውም አንዳንዶቹ መርዳት ሁሉ ፈልገው ነበረ። እኔም የምግባል ሀገር እየመስልኳቸው እንርዳው የሚሉ ኮሜንቶች ነበሩ ከውጭም ጨምሮ ማለት ነው እና ትንሽ የሚያሳዝን ኤፒሶድ ነበር። ሌሎቹ እንዳያቸው ብዙዎቹ የሚያስቁ ኤፒሶዶች ናቸው እና ፈታ እያል የምንሰራቸው ስራዎች ናቸው። ያን ያህል እንደው ስሜት ውስጥ ከተው እንደዚህ አይነት እንትን የሚፈጥሩ አይደሉም። የሰይፉንም አይተው ከሆነ በጣም የሚያምር አድርገን የሰራ ነው። የምርም ብዙ ሰዎች ይጠይቁ ነበር እንደዚህ ሰይፉ ላይ ለምን አይቀርብም ምናምን የሚሉ አስተያየቶች ስለነበሩ እነዛን ለቅመን በደንብ ስሜት ሰጥተን የሰራ ነው ነበር እና ውስጤን አውጥቼ እንትን ያልኩበት ያን። በጣም ነው እንዳልከው፣ እንግዲህ ከሰይፉ በፊት እኛ ቅድምን አቅርበናል። ስለዚህ የሰይፉን እድል ወስደነዋል። አመሰግናለሁ። በጣም ምታየው ነው ወረረን

የልጆቹን፣ የትምህርቱን የሕክምናውን፣ ሁሉንም ተዝሁ ታዝመራው ነው የሚሰበስበው። ስንታየው ከዚህ የኮሜዲ ስራ ባሻገር ጋዜጠኛም እንደሆን ቀደም ብለን ነግረኛል። የጋዜጠኝነትና የትወና ስራውን እንዴት አድርገን የምታቻችለው? ትወናው መንፈስ በጋዜጠኝነቱ ላይ ብቅ እያለ አስቸግሮ አያውቅም ወይ? በጣም ያስቸግራል። እውነት ለመናገር አንዳንዴ በሚዲያ ላይ እንግዲህ እንደምታውቀው ስታንዳርድ የሆኑ ቋንቋዎችን ነው ማውራት የሚጠበቅብህ፣ በጣምም ውስብስብ ያልሆኑ። በጣምም ደግሞ ዝቅ ያሉ የመንደር አካባቢ ቋንቋዎችን አትጠቀምም፣ እነዚህ ዘዬዎችን አትጠቀምም። እና አንዳንዴ ላይቭ የሚመሩ ፕሮግራሞች ላይ ስንገባ ሰዎች ጋር በምናወራበት ጊዜ አንዳንዴ ያው እንደምታውቀው እኔ የምሰራው ፋና ነው እና ፋና አንተም ስለነበርክ ታቋለህ። ብሪፍ እናደርጋለን። ያው አንተ የተላለፉትን ፕሮግራሞች ብሪፍ ስናደረግ እዚህ ቦታ ላይ እንደዚህ መጥቶብህ ነበር ምናምን ይሉኛል እና ብዙ ጥረት አደርጋለሁ ሁለቱን ለመለየት ከፍተኛ ጥንቃቄ ለማድረግ እሞክራለሁ። እንዳልከው ግን አንዳንዴ ብቅ ማለቱ አይቀርም። ከዛ ውጪ ሁለቱን ስራዎች ለማጣጣም ጥኝነት በጣም ትልቅ ፕሮፌሽን ነው። ትልቅ ሙያ ነው። የራሱ የሆነ ትናለው አካሄድ አለው። ስለዚህ በዛ መሰረት ይሄኛውን ጋዜጠኝነት በመለየት የራሴን ጥረት አደርጋለሁ። የምቀረጸውም ብዙ ጊዜ ስራ በማይኖርበት ጊዜ አንዳንዴ ቅዳሜና እሑድ እንደዚህ በፈረቃ ስለሆነ ቅዳሜ ሚገባው እኔ ተረኛ በማልሆን ጊዜ ወጣ ብለን እንዳልኩደ አካባቢ ብዙ የገጠር አካባቢዎች ስላሉ አንዱ ቦታ ላይ በደንብ ሎኬሽኑ ጠን ተዘጋጅተን ሄደን ተቀርጸን የምንመጣበት ጊዜ አለ። ልምምዱን ግን ማታ ነው የማረገው ብዙ ጊዜ ቤቴ ውስጥ ዘግቼ በደንብ ለማመዳለው እስክርቢት አነባለው። እንደዚህ እንደዚህ አይነት ነገሮችን የቤት ውስጥ ከስራ ሰአቱ ውጭ ማታ ነው እነዚህ ነገሮች የማከናውነው። ቤተሰብ አለኝ፣ ማታ የሚያስቸግሩ ልጆች አሉኝ፣ እና እነሱን በማይነካ መንገድ ትንሽ ያጨናንቃል በእርግጥ ግን በተቻሪ መጠን ሁሉንም እንደ ይህንትኑ ለማስኬድ ብዙ ጥረት አደርጋለሁ። ስንታየው መሐመድ ማሩ ባላገሩ በተሰኘው ተከታታይ ኮሜዲ ስራ ትታወቃለህ። ለነበረን አጭር ቆይታ በእጅጉ በእጅጉ አመሰግናለሁ። ከመሰናበታችን በፊት ግን ማሩ ባላገሩ በአሜሪካ በአውሮፓ እንዲሁም በሌሎች ስፍራዎች ለሚገኝ ኢትዮጵያን የሚያስተላልፈው መልእክት ካለ ልጠይቀው። እንግዲህ አሁን አለም አቀፍ አሉ

መኝልሃለሁ መልካም ምሽት ይሁንልህ። አሜን ወዳጅ። አሜን፣ አሜን፣ አሜን። I'm going አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። የሳምንት ሰው ይበለን። You're Okay. you